ዛሬ ለሁለተኛ ቀን ተገናኝተው ነበረ። በምርጫው የምርጫ ሕጉ ለፓርላማ በመቀረበ ምክንያት ተቃዋሚ ፓርቲዎች ይህንን አንቀበልም ብለው ረግጠው ወጥተዋል። ምንም አይነት ውይይት አልተደረገም። ስለዚህ ውይይት አልነበረም ማለት ነው። በገዢው ፓርቲ በጁቢሊና ናሳ በሚል ምህጻረ ቃል በሚጠራው የተቃዋሚ ፓርቲዎች ስብስብ መካከል ዛሬ ውይይት አልነበረም። በአጀንዳዎቹ ላይ ከመስማማታቸው ውጭ ምንም አይነት ውይይት አልተደረገም። ገዢው ፓርቲ ስለ ምርጫ ሂደት አሻሻላ የተባለው ምንድን ነው? ፓርላማው ውስጥ ዋናው የተደረጉት ሁለት ነገሮች አንድ የምርጫ ህጉን የሚያሻሽሉ አንቀጾች ማቅረብና የምርጫ ህጉ በጋዜጣ ታትሞ በነጋሪት ጋዜጣ ታትሞ ኮበት ቀን በኋላ አስራ አራት ቀን መጠበቅ ነበረበት ስራ ላይ ለመዋል ቀደም ሲል በነበረው ህግ። አሁን ግን አስራ አራቱን ቀን ወደ አንድ ቀን በማድረግ ለዚህ ለመጪው ምርጫ ለኦክቶበር ሀያ ስድስት ምርጫ እንዲደርስ ልቋል የቀረቡት ማሻሻያዎች አንደኛው ቀደም ሲል በቴክኖሎጂው አማካኝነት በተገጠመው አዲስ ቴክኖሎጂ አማካኝነት ውጤት እንዲተላለፍ ነበር የሚያዘው። ያለፈውን ሀሱ መጻም የተደረገው በዛ መንገድ ነው። አሁን ግን ያተቀይሮ ውጤት በሰው ወይም በእጅ በሚሰራም ወይም በወረቀት እንዲተላለፍ ቴክኖሎጂው ግን አጋዥ ሆኖ እንዲቀርብ የሚል ሀሳብ ቀርቧል። ሁለተኛው የኤሌክትሮኒክና በእጅ የሚተላለፍ ውጤት ልዩነት ካለው የጸና የሚሆነው ተቀባይነት የሚኖረው በወረቀት የተላለፈው ነው ይላል። ይህ እንግዲህ ተቃዋሚዎች ወረቀት ፎርጅ ሊሆናል፣ ሳይፈረሙ የቀሩ አሉ፣ የተለያዩ የፕሪንቲንግ ችግሮች አሉ የሚሉ ጥያቄዎች ሲያቀርቡ የነበረውን እዛ ላይ ጫና የሚፈጥር ነው። ሶስተኛው ወደፊት የፕሬዝዳንታዊ ውጤቱን ትክክል አይደለም ተጭበርብሯል ብሎ ፒቲሽን የሚያቀርብ ለጠቅላይ ፍርድ ቤት ፒቲሽን የሚያቀርብ አካል ህገ መንግስቱና የሀገሪቱ ሌሎች ህጎች በትክክል ስለመጣሳቸው ሁነኛ የሆነ ማስረጃ ማቅረብ አለበት የሚል ማሻሻያም ተካቷል። ሌላኛው ጠቅላይ ፍርድ ቤቱ የፕሬዝዳንታዊ ምርጫ ውጤት ፔቲሽን በሚቀርብለት ጊዜ በእጅ ድምፅ ቆጠራ ወይም በሰው ድምፅ ቆጠራ እንዲደረግ ማዘዝ አለበት የሚል ማሻሻያ ቀርቧልና ዋና ዋናዎቹ ማሻሻያዎች እነዚህ ናቸው። እነዚህ ማሻሻያዎች ሕገ መንግስቱን የሚጥሱ ናቸው፣ አንቀበላቸውም፣ ወደ ድሮ ወደ ነበርንበት የአንድ ፓርቲ የበላይነት አምባገነንነት መልሶ የሚወስደን ነው እና ሀገሪቱንም ለብጥብጥ የሚዳርግ ነው ብለው ተቃዋሚዎች ረግጠው ወጥተዋል ከፓርላማው እነዚህ ተቃዋሚ ፓርቲዎች ከፓርላማው ነው ረግጠው የወጡት ወይስ ሁለቱ ፓርቲዎች ከሚያደርጉት ውይይት ነበረ? ከሁለቱም ነው። ግን የምርጫው ኮሚሽነሩ አሁን ባለው ህግ መሰረት ምርጫውን ማካሄድ እንችላለን፣ ተጨማሪ ህጎች አላስፈለገንም፣ ጠቅላይ ፍርድ ቤቱም የህግ ክፍተት አላገኘበትም፣ በዚህ ባለው ህግ ማካሄድ እንችል ነበር የሚል ቅሬታ መግለጫ ሰጥተዋል። በኋላ ይሄ ቅሬታቸው ተቃዋሚዎችን የሚደግፍ አይነት ነው የሚመስል ነው ያለው ስለዚህ የኬንያ ምክር ቤት ዛሬ ያሳለፈውን ወይም የተስማማበትን የህግ ማሻሻያ የአስመራጭ ኮሚሽኑም አልተቀበለውም ተቃዋሚዎችም አልተቀበሉትም። የአስመራጭ ኮሚሽኑ አልተቀበለውም ብሎ ማለት አይቻልም፣ ምክንያቱም የፓርላማ ውሳኔ ስለሆነ አንቀበለውም ማለት አይችልም። ኮሚሽኑ እንደዛ ሳይሆን አያስፈልገንም ነበር ግን ከህጉን ካጸደቁትም ደግሞ እስካሁን ያስቀመጥነውን የህጋዊ ማዕቀፍ የማይነካ ወደኋላ የማይመልሰን እንደማይሆን ተስፋ ያለን የሚል መግለጫ ነው የሰጡት። ተቃዋሚዎች ግን አልተቀበሉትም። ተቃዋሚዎች በፍጹም አልተቀበሉትም። በዚህ አይነት የምርጫ ህግ በፍጹም አንወዳደርም። ድሮ በነበረው ህግ አሸንፈናል ብላችሁ ካላችሁ አሁን አዲሱን ህግ መቀየር ማሻሻል ለምን አስፈለገ? በመጀመሪያው ህግ አሸንፈናል ካላችሁ ያው ያሰራል ማለት ነው። ህጉ አሁን ማሻሻል አስፈልገው ነበረ እንደገና ለማጭበርበር የሚደረግ ጥረት ነው እና በዚህ አዲስ ህግ በፍጹም አንወዳደርም። ከሆነም ደግሞ ለዚኛው ምርጫ ሳይሆን ምርጫው ካለፈ በኋላ እንወያይበታለን። እንጂ ለዚኛው ምርጫ በፍጹም አዲስ ህግ ሊደረግ አይችልም። በጨዋታው ሜዳ ውስጥ ከገባን በኋላ ግማሽ ሰዓት ላይ እንዲህ አይነት አዲስ ህግ ሊቀር አይችልም የሚል ተቃውሞ አቅርበው ያው ረግጠው ወጥተዋል።